The Voice of America. በኬንያ እና በሶማሊያ በኩል ከመጀመሪያው ታህሳስ ወር ጀምሮ ወደ ኢትዮጵያ የሚገባው የአንበጣ መንጋ በሶማሌ ክልል፣ ኦሮሚያ እና ደቡብ ላይ ጉዳት ሊያደርስ እንደሚችል የግብርና ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ የአንበጣ መንጋውን ለመምታት የሚያስችለው አቅም መገንባቱን ገልጾ በቅርብ ጊዜ ውስጥ ከአርባ ምንጭ ማዕከል በአይሮፕላን የታገዘ የኬሚካል ርጭት እንደሚያከናውን ተናግሯል። ሙክታር ጀማል ያደረገው ቃለ ምልልስ ይቀጥላል። አቶ በላይነህ ንጉሴ፣ በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር፣ ይህን ቃል መጠየቅ ለማድረግ ፈቃደኛ በመሆኑ በአሜሪካን ድምፅ አድማጮች ስም በጣም እናመሰግኖታለን። እሺ፣ እኔ እናመሰግናለን። ፋኦ ወይንም ደግሞ የዓለም ምግብ ድርጅት አንድ ያወጣው መግለጫ እንደሚያሳየው በቅርብ አስራ አምስት ቀን ባልበለጠ ጊዜ እስከ ቀጣዩ ወር ከፍተኛ የአንበጣ መንጋ የሚፈለፈልበት ጊዜና ስጋት እንዳለ ኢትዮጵያን ጨምሮ በተለይ በአፍሪካ ቀንድ ያሉ ያሉ ሀገሮችን ጠቅሷል። ይህም በተመለከተ ግብርና ሚኒስቴር ምን የሚያውቀው ነገር አለው? ያንበጣው መንጋ ከዚህ ሲኛው ከአሁን በፊት ተፈልፍሎ ያለ በሶማሌ ሀገርም በኢትዮጵያም አለ። በዲሴምብር ውስጥ የፋኦ ግምት የሚያሳየው ምንድነው ነው ከኩብኩባነት ወይም ከሆፐር ወደ አደልትነት ተለውጦ የሚበርበት ወቅት ስለሆነ ኢትዮጵያ ዳሩን ይዞ ወደ ኬንያ ጠረፍ የሚሄድበት ሰዓት እንደሆነ ይገመታል። ይህንንም እኛም እንግዲህ ይህንን ሳቢ በማድረግ ቅድመ ዝግጅት እየተደረገ ያለንበት ሁኔታ ያለው አሁንም ለምሳሌ ከየአቅጣጫው ነው የዛን ጊዜ የሚገባው። በተለይ በሶማሌ ክልል የሚደረገው መከላከል እጅግ አነስተኛ ከመሆኑን በተጨማሪ የሚረጩት ባዮፔስታይድ ነው። ይህ ባዮፔስቲሳይዱ ደግሞ በተለይ በአደጉት አንበጣዎች ላይ ኤፌክቲቭ ሁኔታ ስለሌለው ወደዚህ ሚግሬት የማድረግ ሁኔታ ይጠበቃል እና አሁንም ለምሳሌ ከኬንያ እና በሶማሊያ ቦርዶር አካባቢ ወደ ቴልቴሌ አካባቢ አሁን አንድ የገባ አንበጣ አለ። ለእሱ ለመከላከል አሁን ቤዛችንን ወደ አርባ ምንጭ ላይ አበርከን ከዛም የአውሮፕላን ርጭት ለማካሄድ በዝግጅት ላይ እያገናኝ ያለ ነው ማለት ነው። በተለይ ይሄ የኢትዮጵያ የሶማሊያና የኬንያ ተያያዝ ሰንሰለታማው አካባቢ ከዛም አልፎ ወደ ማዕከላዊ ኢትዮጵያ ሊመጣ ይችላል የሚል የፋኦ ጥቆማ አለ። የትኛው አካባቢዎች ናቸው ለዚህ ስጋት ይጋለጣሉ ተብሎ የተተነበዩ? እንግዲህ አሁን ዋናው ነገር አንበጣ የራሱ የሆነ ኢኮሎጂ አለው። ለመራቢያ ምቹ የሚሆነ አንደኛው የዝናቡ ሁኔታ ነው። የጠረፋማው የሶማሊያ ክልል ያለው ሀገራችን ክፍል የክረምት ዝናብ የሚያገኝበት ወቅት በመሆኑ ነው እንግዲህ እዛ ጋር ተፈልፍሎ ወደዚህ ወደኛ ሀገር ይመጣል እዛ ደቡብን ሊያጠቃ ይችላል የደቡብ ክፍላቸው ወደ ኮንሶ ወደ አርባ ምንጭ ወደ ጂንካ ሁሉ ሊያልፍ የሚችልበት አጋጣሚ አለ በዛ ዳሩ ያ የሚመጣው ኬት ነው ከኬንያ ቦርደር እና ከሶማሊያ ቦርደር መዛጋም ይመጣል። በኦጋዴን አካባቢም ወጥቶ የሚሄደው ያንበጣ በዛ መስመር ተከትሎ ይሄዳል። ይህ በሚሆንበት ጊዜ ኦሮሚያን እና ቦረናን የሚመሳሰሉ ሀገሮችን ሊያጠቃ የሚችልበት ግራውንድ እንዳለ ይሄ በዛቸው ሄደና ካትንጠል ግው የሚመብረሩ ሁኔታ ስላለ ወደ መካከለኛው የኦሮሚያ ክፍልም ሊገባ ይችላል እና ወደ ባሌ ወደንም ይመጣ ይችላል። ግን ወደዛ የመምጣቱ ሁኔታ ባለ ዝግጅት የሚደርስ አይደለም። ሁሉም ብቻ በተቀናጀ መንገድ ይሄ ያለበት ሁኔታ ሆናለ። ከዚህ ቀደም ሲነገር የነበረው ከየመን አካባቢ የተነሳው ወደ ሰሜን ኢትዮጵያ አካባቢን በስፋት የታየበት ነበረ። ይሄኛው ወደ ታች የሚመጣበት አጋጣሚ አለ ወይ? አሁን የነገሩኝ አካባቢ ላይ ብቻ ተመቶ የመቀረት እድል አለው የሚራባበት ቶች አላቸው። የመን ላይ የነበረው ያኔ የሰመር ብሪዲንጉ ነው እና የተለ ብሪዲንጉ ነው። በዛ ጋር ወደዚህ ሲመጠው የነበረው አሁን ግን እኛ እያጠቃን ያለውና ችግሩ ያለው ኢንተር ቢልዲንግ ኤሪያ ላይ ያለው የዚህ የሶማሊያ ቆላማው ክፍልና የእኛም የሀገራችን የሶማሌ ክልል አካባቢዎች እነኝህ በአምስት ዞኖች ላይ ነው አሁን ተከስቶ ያለው። እነሱም ዶሎ ዞን የሚባል አለ፣ ጀረር የሚባል አለ፣ ሸበሌ ዞን አለ። ከነኝህ ከነ ቦታዎች ጋር የተራባውና ከሶማሊያ የሚመጣው ነው። ስለዚህ በዚህ ስፔሲፊክ የሆነው እንጂ ከየመን ከምን የሚመጣ አሁን እኛን የሚያፈታ ፋኦ የዓለም የምግብ ድርጅት ያስቀመጠው ትንበያ መጨረሻው ህዳር ወይ መጀመሪያው ታህሳስ ወር ጀምሮ የሚቀጥል መሆኑን ነው ያስቀመጠው። በኢትዮጵያ ነባራዊ ሁኔታና በእናንተ ጥናትና ዝግጅት መሰረት ከመች ጀምሮ ነው ይሄ በረራ ይጀምራል ብላችሁ ያሰባችሁት? የማጥቃት እቅዳችሁስ እንዴት ነው የተቀመጠው? አሁን ያለው ንበታ የእድገት ደረጃ በሁሉም ደረጃ እንቁላል ጣል ላይ ያለ አለ። እንደገና ደግሞ በሁለተኛም፣ በሶስተኛም፣ በአራተኛም በአምስተኛም ሆኖ እንደገና ደግሞ ክንፍ አውጥቶ የሚበርም ያን አለ። ከዚህ ከክንፍ ማውጣቱ ደግሞ ጭማሪ ያደገው ወይም እንቁላል ለመጣል እየደረሰውም አንበጣም እነኚህ ሁሉ መጠናቸው ይለያይ እንጂ በአሁኑ ደረጃ አለ። ግን በከፍተኛ ደረጃ ይበራል ተብሎ የሚጠበቀው የአንበጣ መንጋ ብዛት ሊበዛ የሚችለው ከዚህ ከደስ ዲሴምበር መካከለኛ ጀምሮ ያለው ነው። አሁንም የምነግርህ በዚሁ በበጋ መራቢያ ቦታዎች ያለው አንበጣ ነው። አሁን እነኝ ወደዚህ መጣሉ ተብሎ የሚቀመጥ ይሄ የሚያሳየው ምንድነው? ተጠረቃቅሞ አሁን በአንደኛም በሁለተኛም በሶስተኛም ቅድም ያልኩህ ደረጃ ያድግና ተያይዞ ወደዚህ መጣል የሚነገርናል። ከሱማሌ አገርም ከኢትዮጵያም የሚመጣው እነዚህ ነገሮች ቀዳምሮ ብዛት ያለው መንጋ ይመጣል። ይህንን ለመመከት የግብርና ሚኒስቴር ያለው አቅም ምን ይመስላል? በኬሚካል ርጭት፣ እንደዚያም ደግሞ የመርጫ መሳሪያዎች አውሮፕላኖችን ጨምሮ በቂ ነው ወይ? ገና ከኋላ የምትጠብቁት ደጀና አላችሁ? ይህንን ለመከላከል በ እያደረግን መሆናችንን ያው በአውሮፕላንን በሙድን እያደረግን መሆናችን ከሌላው ጊዜ በተሻለ ዝግጅት አለ። ወደ አስራ ሶስት አውሮፕላኖች ናቸው እንግዲህ በዚህ አሁን በኦፕሬሽን ላይ ያሉት። አሁን ከእነኝህ በተጨማሪ በመኪና ላይ ተጠምዶ የሚረጩትም በሰው ኃይልም የሚፈጭ ነገር አለ በተጨማሪም መከላከያ ሊጠቅሙ የሚችሉ የመጫ የተባይ መከላከያ ትጥቆች እነዚህ ሊያሰራጨንበት ያለንበት ሁኔታ ስለሆነ ዝግጅቱ ጥሩ ነው። የሚመጡ መጠለ ከማህበረሰቡ ይጠበቃል የሚሉት እንደዚያውም ደግሞ እንደ መልእክት ማስተላለፍ የሚፈልጉት ነገርም ካለ ያው እንግዲህ አንበጣ ተዛማች እንደመሆኑ ይመታል ብሎ መሰል ከመከላከሉ በተጨማሪ የሚያርፉበትንና የሚያድርበትን ቦታ ይጠቁማል። ሌላው በርጭቱ በምንም ማህበረሰቡ ስፋቱ እንዲያደርግ ያስፈልጋል። ምክንያቱም የግብርና ሚኒስቴር ብቻውን ማስቸርጠል ዋጋ ስለሌለው ማለት ነው። በጣም ነው የማመሰግነው አቶ በላይነህ ንጉሴ በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ስለዛ አመሰግናለሁ።